ሳይንስና ኅብረተሰብ። እኔ ተወልጄ ያደግኩት ሸዋ ክፍለ ሀገር የሚባለው ቦታ ነው፣ ቡልጋ። የወረዳዋ ስም ሀገረ ማርያም ወረዳ ይባላል፣ ስቻት ይባላል ልዩ ቦታ ስሙ እና እንደዛ አይነት ቦታ ያው፣ የቧንቧ ውሃ የኤሌክትሪክ አገልግሎት እንኳን በዛን ጊዜ አሁንም የለም። የሰማቸዋቸው የኬሚስትሪ ባለሙያ ናቸው ረዳት ፕሮፌሰር ተረፈ ጌታውን ይባላሉ ከገጠሪቱ ኢትዮጵያ ተነስተው በአሜሪካ ስም ካላቸው ዩኒቨርሲቲዎች አንዱ በሆነው ኒው ሜክሲኮ ዩኒቨርሲቲ መምህር ለመሆን በቅተዋል ተመራማሪም ናቸው በምርምር ስራቸው ባለፈው ጥር ወር በዚያው በአሜሪካ ሽልማት ተበርክቶላቸዋል ወደ ስራቸው ዝርዝር ከመግባታችን በፊት ወደ አነሳሳቸው እንመለስ አሁን ወደ ቆጠሩበት ቄ በግብርና ነው የሚተዳደሩት ቤተሰቦቼ። እኔም ያው በግብርና ስራ እየተሳተፍኩ ነው ያደግኩት። እኔ ልጅ በነበርኩበት ጊዜ የመጀመሪያዋት የአንደኛ ደረጃ ትምህርት ቤት ተሰራ። ከኛ ቤት አንድ ሰዓት በእግር ያስኬዳል። ልክ ያ ትምህርት ቤት ሲከፈት እኔ የመጀመሪያው ተማሪ ነበርኩ። እዛ ሲሄድ እና ግን እንደነበረ ችግሩ ብዙ ወላጆች ልጆቻቸውን አላኩም እዛ ትምህርት ቤት እና የተማሪው ቁጥር በጣም ትንሽ ነበር። አንድ አስተማሪ ነው ያለው። በነገራችን ላይ ሲጀመር ለአካባቢው ህዝብ ማመልከቻ ጸሐፊ ከነበሩትና ቀለም ከቀመሱት አባታቸው መሰረታዊውን ትምህርት በቤታቸው የተማረው ተረፈ የአንደኛ ክፍል ትምህርትን በአጭር ጊዜ ፉት አሉት። አባት ልጃቸው ወደ ሌላ ደረጃ እንዲሸጋገር ጉጉት በማሳደራቸው አስተማሪዎቹን ይጎተጉቱ የያዙ። በወቅቱ በትምህርቱ ጥሩ የነበረ ተማሪ አንድ ክፍልን ዘሎ በሌላኛው እንዲማር ይደረግ ነበርና እርሱን ለተረፈ እንዲደረግ ጠየቁ። ትምህርት ቤቱ አንደኛ ክፍልን ብቻ ይዞ የተመሰረተ መሆኑ ችግር ፈጠረ። ይህን ታዳጊው ተረፈ ሶስት ሰዓት ያህል በእግር ከሚያስኬደው የአክስቱ ቤት እንዲማር ተወሰነ። ተረፈ ከቤቱ ሲርቅ ለትምህርት ያለው ፍቅር ቀዘቀዘ። አነስተኛ ውጤት በማስመዝገቡም ወደ ቀጣዩ ክፍል ሳይሸጋገር ቀረ። የቤተሰቡን ናፍቆት ለመወጣት የዘየደው መላ የተሳካለት የመሰለው ተረፈ ወደ ተወለደበት ቀዬ ተመለሰ። ሆኖም አባቱ በድንገት በመሞታቸው ነገሩ ሁሉ የጨለመ መሰለ። ያኔ በትምህርቱ መበርታት እንዳለበት ተረዳ። የወላጆቹ ቤት አቅራቢያ ካለችው ትምህርት ቤትም ተመልሶ ገባ። አንድ ዓመት በዚያ ካሳለፈ በኋላ ግን ቀጣይ ክፍል ባለመኖሩ በድጋሜ ቀዬውን ለመልቀቅ ተገደደ። ስንቅ እየተላከለት ከሚማርበት ወረዳ ከተማ ተላከ። እንዲህ እንዲህ ሲማሩ እስከ ስምንተኛ ክፍል የቆዩ ተረፈ ደግሞ ለሌላ ዝውውር ተነሱ። የሁለተኛ ደረጃ ትምህርታቸውን ለመከታተል ለአራት ዓመታት ደብረ ብርሃን መከተም ነበረባቸው። በደብረ ብርሃን ከመብራት ጋር ተገናኙ። መጽሐፍት በአንጻራዊነት እንደ ልብ ማግኘት ቻሉ። በሁለተኛ ደረጃ መልቀቂያ ፈተና ከወሰዷቸው ሰባት ትምህርቶች በስድስቱ ኤ በማምጣት በአጥጋቢ ውጤት አለፉ። ረዳት ፕሮፌሰር ተረፈ ከስኬታቸው ጀርባ የነበረውን እንዲመለስ ብለ ያስታውሳሉ። ትምህርት በተዘጋ ወቅት፣ በክረምት ተመልሼ ሁሌም የግብርና ስራውን ሰራለሁ። ግን በትምህርት ጊዜ ከፍተኛ ትኩረት መስጠት ጀመሩ። ከዛ ከሀይ ስኩል በኋላ በጣም ጠንክር የሰራሁ ማለት ነው። የአስራ ሁለተኛ ክፍል የማለፊያ የኢኤስኤልሲ ፈተና በጣም ስለሚያስፈራ በደንብ ዝግጅት አደረግኩኝ። ያው በስንቅ ነው። እዛም ከዛ አዲስ አበባ ዩኒቨርሲቲ ገባሁኝ። ወጣቱ ተረፈ ዩኒቨርሲቲን ከተቀላቀለ በኋላ ለማጥናት የመረጠው ዘርፍ ኬሚስትሪ አልነበረም። መጀመሪያ የገባው ከፋርማሲ የትምህርት ክፍል ነበር። ረዳት ፕሮፌሰር ተረፈ ወደ ኬሚስትሪ ትምህርት የተዛወሩበትን ምክንያት እንዲያስረዳሉ። መጀመሪያ ዓመት ላይ የምታመጣው ውጤት ወሳኝ ነው። ኢንጂነሪንግ ለመግባት ፋርማሲ፣ የተለያየ ነገር ለመምረጥ ምክንያቱም መጀመሪያ ዓመት ላይ በሚመጣው ውጤት መሰረት ነው ምርጫህን የምታገኘው ማለት ነው። አንደኛ ዓመት ላይ በደንብ እንደተለመደው ጠንክር የሰራው እና ምርጫዬን አገኘው ፋርማሲ ገባው። ዝንባሌን ሳየው ብዙም አላስደሰተኝም። ተወጣሁም በኋላ ምንድን ነው የምሰራው የምማረው እዚህ ብዙ ነገር ነው። እውነት ይህንን የምማረውን ነገር እጠቀመዋለሁ ወይ ሙሉ በሙሉ ወደፊትስ? የመማርን ተስፋዬ ምን ያህል ነው በዚህ ትምህርት ከቀጠልኩ? የሚል ብዙ በራሴ ለማንም ሳልናገር ማውጣት ማውራድ ጀመሩ። ሌላው ደግሞ አንዱ ያበረታታኝ ነገር ኬሚስትሪ እና ፊዚክስ እንደዚህ ሳይንስ ፋክሊቲ አራት ኪሎ የሚማሩ ልጆች እና እዛ የሚያስተምሩኝ አስተማሪዎች የተወሰነ ካስተማሩ በኋላ ወደ ውጭ ሀገር ለትምህርት ይሄዳሉ። እሱ በጣም ትልቅ ተጽዕኖ ነበረው እኔ ላይ። ኬሚስትሪ አማካይ ሳይንስ ነው። በሁሉም አቅጣጫ ግንዛቤ ያስጨብጣል። አካባቢህን ተፈጥሮን በደንብ እንድትረዳው ያረጋል። እሱም ተጽዕኖ አለው እና ኬሚስትሪ የሚማር ሰው ለፋርማሲውም፣ ለባዮ ኬሚስትሪውም፣ ለሁሉም አማካይ ቦታ ነው። ወደ ሁሉም አቅጣጫ ሁለገብ ሳብጀክት ስለሆነ ወደ ኬሚስትሪ ቀየርኩ ማለት ነው። ተረፈ የዩኒቨርሲቲ ትምህርታቸውን ያጠናቀቁት እንደ ሁለተኛ ደረጃ ተማሪነታቸው ሁሉ በከ ከፍተኛ ውጤት ነው። ሊያውም የወርቅ ሜዳሊያ ተሸላሚ በመሆን ከመጀመሪያው ዓመት ጀምሮ በውጤታቸው ላይ ተጠንቅቀው መስራታቸው በስተኋላ ላይ ላስመዘገቡት ውጤት ምክንያት እንደሆነ ይናገራሉ። ተረፈን በታታሪ ተማሪነታቸው ዘመን የሚያውቋቸው የቀድሞ አስተማሪዎቻቸው በከፍተኛ ውጤት ከተመረቁ በኋላ በመምህርነት አብረዋቸው ሰርተዋል። ዶክተር አህመድ ሙስጠፋ በአዲስ አበባ ዩኒቨርሲቲ የተፈጥሮ ሳይንስ ኮሌጅ የኬሚስትሪ ትምህርት ክፍል ዲን ናቸው። ተረፈን በተማሪነት ዘመናቸው በደንብ ያስታውሷቸዋል። እርሳቸውም ሆነ ሌሎች የኬሚስትሪ ትምህርት ክፍል መምህራን ተረፈን በጥሩ ተማሪነትና ረዳት መምህርነት እንደሚያነሷቸው ይናገራሉ። የመጀመሪያ ዲግሪው ላይ ያው ቶፕ ተማሪ ነበር። ከዛም አንድ ዓመት ግራጁዌት አሲስታንት ሆኖ ያው ረዳት ሆኖ የሚያገለግለው መምህር መሆን አይችልም። የዛኔ ወደ ግራጅስ ፕሮግራም ገባ። ግራጅስ ፕሮግራም ሪዛልቱም አሁንም ዘዴሽ ተማሪ ነው። በጣም ትሁትና ጎበዝ ተማሪ እንደሆነ ነው የተረዳሁት። አስተማሪነቱንም እንደዛው በጣም ጥሩ ከሚባሉት አስተማሪዎች አንዱ እንደሆነ ነው ዲፓርትመንት ሰዎች ሲኒየሮቻችን የነገሩት። በነገራችን ላይ ዝምተኛ ነው በጣም ይሄ ወደ ወደ የሚል ሰው አይደለም። ታዛዥ ነው። ይህንን ሁሉ ይመሰክርለታል። ተባባሪ ነው። ሰራተኛ መሆኑ ተጨማሪ ስራ ሲሰጡት ይሠራ ነበር። በአዲስ አበባ ዩኒቨርሲቲ የኬሚስትሪ ትምህርት ክፍል አሰራር መሰረት አንድ ጀማሪ መምህር የዶክትሬት ዲግሪውን እስኪይዝ ረዳት መምህር አሊያም የቤተ ሙከራ ረዳት ሆኖ ነው የሚቆየው። ረዳት ፕሮፌሰር ተረፈም ተመርቀው በዚያው በተማሩበት ለመምህርነት ሲቀሩ ይህንኑ መንገድ ተጉዘዋል። እንደ ዶክተር አህመድ ምስክርነት ተረፈ በዚያን ጊዜ በተመሳሳይ ደረጃ ከነበሩት የተሻሉ የሚባሉ መምህር ነበሩ። ረዳት ፕሮፌሰር ተረፈ የሙሉ መምህርነትን ካባጭ ነው። ብዙም ሳይቆዩ ነው ወደ ባህር ማዶ የተሻገሩት። የዛሬ ሰባት ዓመት የተቀላቀሉት የአሜሪካ አሪዞና ዩኒቨርሲቲ የረዳት አስተማሪነት ስራ ሰጣቸው። ከመምህርነታቸው ጎን የዶክትሬት ድግሪያቸውን ሲያጠኑ ቆዩ። በዚያን ጊዜ ነበር ኳንተም ኬሚስትሪ ወደሚባለው ዘርፍ ያዘነበሉት። በዚህ ዘርፍ ምርምራቸውን ለማካሄድ የሚረዳቸውን መሳሪያ መስራት ነበረባቸው። ለዚህም ዩኒቨርሲቲው በገንዘብ እንዳገዛቸው ይናገራሉ። ለምርምር የሚጠቅም አዲስ አይነት መሳሪያን መስራት አሁን ወደሚገኙበት ኒው ሜክሲኮ ዩኒቨርሲቲ ከመጡም በኋላ ቀጥለውበታል። ባለፈው ጥር ወር ከአሜሪካ ሳይንስ ፋውንዴሽን የ600 ሺህ ዶላር የምርምር ማካሄጃ የገንዘብ ሽልማት ያስገኘላቸውም ይህ አዲስ አይነት መሳሪያ የመፈልሰፍ ጥረታቸው ነው። ሽልማቱ በውድድር የሚገኝ እንደሆነ ረዳት ፕሮፌሰር ተረፈ ይናገራሉ። ከባድ ውድድር ነው። ለምርምር የሚያስችል ገንዘብ ማግኘት በጣም ከባድ ነው በማንኛውም መስክ። ምክንያቱም በጣም ብዙ ሰው አለ የሚያመለክት። ከዛ ውስጥ በጣም ጥቂቱ ነው ማግኘት የሚችለው። ስለዚህ ብዙ ጊዜ ሞክሮ አንዴ ይሳካል አንዳንዴ ሁሌም ላይሳካ ይችላል። እና ይሄኛው ናሽናል ሳይንስ ፋውንዴሽን ኤንኤስኤፍ ፕሮግራም አለው። አዲስ ለሚጀምሩ እንደኔ አይነት እኔ እንግዲህ ከጀመርኩ እዚህ አሁን አምስተኛ ዓመት ነው። አዲስ ለጀመሩ ለሚጀምሩ ፕሮፌሰሮች ማበረታቻ፣ የወደፊት ተስፋቸው ጥሩ ሆኖ ለሚታይ ጀማሪ ፕሮፌሰሮች ሪሰርቻቸውን በደንብ እንዲጀምሩና እንዲሳካላቸው ለአምስት አመት የሚሆን የገንዘብ እርዳታ ለሪሰርቹ የሚውል የገንዘብ እርዳታ ይሰጣሉ እና በዚህ መሰረት በአመለከትኩ በእኔ ፊልድ ደግሞ ያንን ነገር እንትን የሚሉ ያውታል ይገመግሙታል፣ ስታይት ትሰጣሉ። በዛ መሰረት ነው ለሚቀጥለው አምስት ዓመት ላገኝ የቻልኩት። በሽልማቱ ያገኙትን ገንዘብ አብረዋቸው ለሚሰሩ ተመራማሪዎች ደሞዝ ለመክፈል፣ በምርምሩ የሚሳተፉ ተማሪዎችን ለመደገፍና ለምርምሩ የሚያስፈልግ ቁሳቁስ ለመግዛት እንደሚጠቀሙበት ይናገራሉ። የምርምራቸው ዋና ስኳል ናኖ ማቴሪያል ተብለው የሚታወቁ በአይን የማይታዩ በጣም ጥቃቅን ነገሮችን ለመመልከት የሚያስችል ማይክሮስኮፕ መስራት እንደሆነ ያስረዳሉ። የምትጠቀመው ማይክሮስኮፕ ብርሃን ሶርስ አለው። ማየት የምትፈልገው ቃ ኦብጀክት ላይ ያንን ብርሃን ፎከስ ታደርገዋለህ። ሌንስ አለ፣ ያንን ፎከስ የሚያደርግልህ። ከዛ በኋላ ያንን ብርሃን በደንብ ፎከስ ካደረከው፣ ሳይዙን ካሳነስከው ጥቃቅን ነገር ማየት ትጀምራለህ ማለት ነው። ከተወሰነ ጊዜ በኋላ ማየት የምትችለው ነገር ውስን ነው የሚሆነው። ለምሳሌ የጸጉራችን ቅጥነቱ ከሀምሳ ማይክሮሜትር እስከ መቶ ማይክሮሜትር ይሆናል። አንድ ማይክሮሜትር ዋን ሚሊየንስ ኦፍ ሜትር ነው። ያቅድም ያልኩ ማይክሮስኮፕ በቀላሉ ያሳይሃል። ኢቭን አንዷን ጸጉር በውስጡ ያለውን ያሳይሃል። እኛ ግን ማየት የምንፈልገው እኛ የምንሰራባቸው ማቴሪያሎች ወይ ናኖ ማቴሪያሎች ከጸጉር ጋር ብታወዳደረው ምናልባትም ሀያ ሺህ እጥፍ ያነሰ ነው። ስለዚህ ይህንን የብርሃን ማይክሮስኮፕ ልትጠቀመው አትችልም። ያንን ነገር ለማየት ማጥናት የምንፈልገው ናኖ ማቴሪያልስ ናቸው ጥቃቅን ነገሮች። ሁለት አይነት የተለያዩ ናኖ ማቴሪያሎችን አንድ ላይ እናገናኛቸዋለን በሁለቱ መካከል ያለውን ርቀት በዋን ናኖ ሜትር አንድ ናኖ ሜትር እንግዲህ ዋን ቢሊየንስ ኦፍ ሜትር ነው። በዛ ደረጃ ርቀቱን በሁለቱ መካከል ያለውን ተቆጣጥረን ከዛ አንደኛውን ለይተን በሁለታቸው መካከል ያለውን ግንኙነት በናኖ ስኬል ደረጃ ያለውን ኮሚኒኬሽን ማጥናት እንችላለን። ይሄ እንግዲህ በዚህ በጥቃቅን ደረጃ ያለውን የናኖ ማቴሪያሎችን ፀባይ አወቅ ማለት የተሻለ ማቴሪያል ትገነባለህ ማለት ነው። ለምሳሌ አንዷ ጥቅም ሶላር ፓነል አሁን እየተጠቀሙ ነው። ኢትዮጵያም አሁን እንዲሁም ለቤተሰቦቼ ለምን አትገዙም ብያቸው ገዝተው ጣራ ላይ አድርገው እየተጠቀሙ ነው። ግን አሁን ያለው ቴክኖሎጂ አንደኛ ውድ ነው። ሁለተኛ ደግሞ ኤፊሽንሲውም ይህን ያህል አጥጋቢ አይደለም። ግን እንዲህ አይነት ምርምር ይችላል በደንብ ከተጠና ያንን በተሻለ ብቃት የፀሐይን ብርሃን መሰብሰብ ትችላለህ እና ለጥቅም መዋል ትችላለህ በገጠሪቱ ኢትዮጵያ በነበራቸው የትምህርት ጊዜ ያሳለፉትን አስቸጋሪ ጊዜ የማይረሱ የሚመስሉት ረዳት ፕሮፌሰር ተረፈ በተቻላቸው ሁሉ ኢትዮጵያውያን ተማሪዎችንም ሆነ የተሻለ የመማር እድል ያላገኙትን ለመርዳት ይሞክራሉ የመጀመሪያ ዓመት ትምህርቷን በአሜሪካ ሜኔሶታ ተከታትላ እርሳቸው ወደሚገኙበት ኒው ሜክሲኮ ዩኒቨርሲቲ የተዛወረችው ሜሮን ግርማ በረዳት ፕሮፌሰር ተረፈ እርዳታ ተጠቃሚ ከሆኑት ውስጥ አንዷ ነች። እንደ እርሳቸው የኬሚስትሪ ተማሪ የሆነችው ሜሮን በምርምር ስራቸው እንድትሳተፍ እንዳደረጓት ትናገራለች። ስለ መምህሯ ተከታዩን ትመሰክራለች። አበሾችን እና ኢቨን ማይኖሪቲዎችን ለዚህ ቀላል ፓርት ላልነበራቸው ለደረሱበት ያሉ ሰዎችን በጣም መርዳት ይፈልጋሉ። ላቡት ስሰራ እራሱ እኔ ያልገባኝ ነገር ካለ አሁን ኢንስትሩመንት አጠቃቀሙ ላይ ሊሆን ይችላል፣ ቶፒክ ላይ ሊሆን ይችላል እና ሁልጊዜ ታይማቸውን ይሰጡኛል። ይመጡና በስነ ስርዓቱ ቁጭ ብለው ሙሉ ነገሩን በዲቴይል ያሳዩኛል። ላይክ ማይክሮስኮፕን አጠቃቀሙን ለምሳሌ ቀስ ብለው ጥያቄ ካለኝ የመለሱ ዲቴይሉን ያሳዩኛል እና ያየሁት በጣም ሰው መርዳት ይፈልጋሉ። የዛሬው ጥንቅራችን ይህን ይመስል ነበር። ተስፋ ለሞ ወልደየስ ነኝ። መልካም ጊዜ።